በጀርመን የኢትዮጵያ ፌዴራል ሪፐብሊክ አምባሳደር ሆነው የተሾሙት ወይዘሮ ሙሉ ሰለሞን ትናንት የሹመት ደብዳቤያቸውን ለጀርመን ፌዴራል ሪፐብሊክ ፕሬዚደንት ለቫልተር ሽታይንማየር አቅርበዋል። ምን ማለት ነው ይሄ? እንግዲህ ትናንትና ወይዘሮ ሙሉ ሰለሞን ብዙ ነ እሳቸው ብቻ ሳይሆኑ ሁለት እንደዚሁ አንስታይ ጾታዎች የፊንላንድና የፊሊፒን አምባሳደሮች ነበሩ እዛ ላይ ያቀረቡት እዛ ላይ ያቀረቡት ከጽህፈት ቤቱም እንደተሰማው ከኢትዮጵያም የውጭ ጉዳይ ሚኒስትር የወጣው መግለጫ እንደሚያስረዳው ፕሬዚዳንቱ ፍራንክ ቫልተር ሽታይንማየር ኢትዮጵያን ሲጎበኙ የኢትዮጵያ ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴና የጠቅላይ ሚኒስትር አብይ ላደረጉላቸው አቀባበል ምስጋናቸውን አቅርበዋል። ወደፊት ግን ትብብርና አስፈላጊውንም እርዳታ ለማድረግ በጀርመን በኩል ያለውንም ለመቀጠል አስረድተዋል። ወይዘሮ ሙሉ የኢትዮጵያ ኢኮኖሚ ና የፖለቲካ ሁኔታም እንደ አነበብኩት ለፕሬዚዳንቱ ለፕሬዝዳንቱ ገለጻ አድርገዋል። በአፍሪካ ቀንድም ለሰላም እና መረጋጋት ኢትዮጵያ የምታደርገውንም እንደዚሁ አያይዘው ለፕሬዚዳንቱ ለፕሬዝዳንቱ አቅርበዋል። ያው ፕሮቶኮል ና ስነ ስርዓታዊ ጉዳይ ነው መቼም ይሄ በሚገባ እንደዛ ነው። የተቀበሏቸውም በክብር ዘበኞች ነው። እንደው አንድ እዚህ ጋር ላንሳ፣ እንደማስታውሰው በቀድሞው የኢትዮጵያ መንግስት በደርግ ዘመን ኢትዮጵያ ሁለት ቦታ ተከፍለው ለነበሩ ጀርመኖች ሁለት የኤምባሲ ጽህፈት ቤት ነበራት። አንድ በርሊን፣ አንድ ደግሞ ቦን። አሁን እዛ በርሊን የሚገኘው የኢትዮጵያ ፌዴራል ሪፐብሊክ ኤምባሲ ለተዋሃዱት ጀርመኖች ድሮ ሁለት ለነበሩት እና ለፖላንድ ለስሎቫክ፣ ለቼክ እና ለዩክሬን ነው ወደ አራት ሀገራት ነው የሚወክለው ማለት ነው። ምን ማለት ነው ይሄ? የኢትዮጵያ መንግስት የአቅም ማጣት ነው ወይስ እነዚህ አሁን ለጠቀስናቸው የምስራቅ አውሮፓ ሀገሮች ከፖላንድ እስከ ዩክሬን ላሉት ብዙም ትኩረት አለመስጠት ነው ወይ? ምን ማለት ነው? በአንድ በኩል ንግድም ደግሞ አላቸው። ምንድን ነው ይሄ እንዳልከው፣ እንደ ጠቀስ አድርገን እንዳለፍከው የአንድ የአቅም ማነስም ጉዳይ አለ ይመስለኛል። ግን በአጠቃላይ ስመለከተው እኔ እራሴ እዚህ ጀርመን በምኖርበት ጊዜ አንድ አስራ ሁለት አስራ አምስት የኢትዮጵያ አምባሳደሮችን ያሳለፍኩ ሰው ነኝ። ሁለቱንም ታስተናግድ ነበር አንተ ምስራቅም ምዕራብም እያልክ ማለት ነው። ማቃቸውን ያው ከንጉሰ ነገስቱ ጊዜ ጀምሮ ያሉትን እስካሁን ስመለከት ብዙ አምባሳደሮች መጥተው አገልግለው የተመለሱበት ጊዜ ነው። ኢትዮጵያም ደግሞ እንዳልከው በፖላንድም ነበራት፣ ቸኮስሎቫኪያም ነበራት። ግን አንድ አምባሳደር ይሄን ሁሉ አካባቢ ማጠቃለሉን ጉዳይ ወይዘሮ ሙሉም አንስታወስ ነበረ ስመለከተው የገንዘብ ማጠር ነው። ነገ እንዳልከው ደግሞ የንግድ ግንኙነትም አለ። ከእርሻ መኪና ጀምሮ መለዋወጫ እቃዎችንም መግዛት ጭምርን ያያያዘ ነገር ነው። እንዳልከው ያቅም ማነስ ይመስለኛል። እንዳልከው ደግሞ የገንዘብም እጥረት ያለ ነገር ይመስለኛል። ወይዘሮ ሙሉ ሰለሞን አዲስ ትውልድ የሚባለው አመራር ወደ ስልጣን ከመጣ ወዲህ ዲፕሎማት ሆነው የተሾሙ ናቸው። ከዚህ በፊት በንግድና ምናልባት በኩባንያ መሪነት እንጂ በዲፕሎማትም በፖለቲካውም ቢያንስ በይፋ አናቃቸውም። ምን ያህል ነው ይህን የተወሳሰበ የአውሮጳ ህብረትን አነሰም በዛም ጀርመነች የምትዘውረው እንደገና፣ ያለባቸው ኃላፊነት ከኪየቭ እስከ በርሊን ነው እንግዲህ እና ምን ያህል አድካሚ ይሆንባቸዋል? እኔ መቼም ከህይወት ታሪካቸው እንዳነበብኩት በአንተም እንደጠቀስከው በንግድና ሻምበር ኦፍ ኮሜርስ አስመጪና ላኪነት ራሳቸውን በሚያካሄዱት ከንግድ አቅጣጫ የመጡ ናቸው። የንግድ ትምህርት ቤትም የጎበኙ ናቸው። የዲፕሎማቲክ ታሪካቸውን በተ በሚመለከተው ምናልባት ሰፋ በሚለው ጊዜያችን ላይ ወስደን እሳቸውንም ሳነጋግር የማገኘው ነው። ጸሐፊ ናቸው። ግጥም ይገጥማሉ። ይመስለኛል የኢትዮጵያ መንግስት ከጀርመን ጋር የንግድ ግንኙነቱን ለማጠናከር የንግድ ማዋቂ ስለሆኑ ያሰበበትና እሳቸውን የሾመበት ይመስለኛል። ግን እሱንም ወደፊት በምናደርገው ንግግር የምንደርስበት ነው። በጣም አመሰግናለሁ ይልማ ኃይለሚካኤል። እንግዲህ ወደፊት እድሉ ከተገኘ ወይዘሮ ሙሉን አነጋግረ ሰፋ ያለ ዝግጅት ታሰማናለህ ብዬ ተስፋ አድርጋለሁ። እስከዚያው እንደተለመደው መልካም ጊዜ በሚገባ መልካም ጊዜ